ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመራዊ ከአሜሪካ ድምፅ። ዛሬ ለክርስትና እምነት ተከታዮች በትንሣኤ በዓል ዋዜማ ላይ እንደመገኘታችን የስቅለት በዓልም በመሆኑ እንኳን ያደረሳችሁ ለማለት እንወዳለን። ዛሬ ምሽት ከምናስደምጣችሁ የበዓል መሰናዶዎቻችን መካከል ሁለት አንድ ወር ሲቀር ምናምን ጀምሮ ዝግጅት እናደርጋለን። ግን አራት ሰዓት ነው የሚሰራው። የበዓልም ስራዎች ባይሆኑ እነዚህ ምግቦች ተነጣጥለውም ቢሆን ደንበኞች ይጠቀሙታል። ማንኛውም ሰው የተሰራ ዶሮ ይወስዳል። የተሰራ በጅ ይወስዳል። ጠጅ ብቻውን የሚወስድ ይኖራል። ላየሱ ቁሌትም ደግሞ ያለቀላቸው ነገሮች በቀላሉ ቤት ውስጥ የሚሰርጉ ለመጠቀም የሚሄዱ ነገሮችን እናቀርባለን። ወደ ተለያዩ የኢትዮጵያ ክፍሎች ደውለን ሰዎች በዓለም በምን መልኩ እያከበሩ እንደሆነ ጠይቀናል። በነገራችን ላይ ቀደም ብለን የሰማት የ251 ፉድስ የተሰኘ ባዓል ዝግጅቶችና በዓላት ወቅት ልዩ ዘመናዊና ባህላዊ ምግቦችን በትዕዛዝ የሚያዘጋጅ ድርጅት ኃላፊ የሆነችው በተለይም ሀብቴን ነው ሙሉ ሐሳቧን ቆየት ብለን እንሰማለን። የምሽቱን ሰፋ ያለ ጊዜ የሚወስደው ግን የቀጥታ እስክ ውይይት ነው። ዛሬ የምንወያይበት ርዕሳችንና ተወያዮችን ከመሸጋገሪያ በኋላ ትምህር ያስተዋውቃቸዋል። ወጣቶችና በውጭ ሀገራት ባህልና ትውፊትን የማቆየት ጥረት ነው የዛሬ ውይይት ርዕሳችን። በርካታ ትውልድ ኢትዮጵያውያን የሚኖርባት ሰሜን አሜሪካ በተለይ ሕፃናትና ታዳጊ ወጣቶች ከኢትዮጵያ ጋር የሚተሳሰሩበት ቋንቋ፣ ባህል፣ ግብረ ገብን እንዳይረሱ የተለያዩ እንቅስቃሴዎችን በማድረግ ላይ የሚገኙ ግለሰቦች ናቸው የምሽቱ እንግዶቼ። በግልና በጋራ ስለሚያደርጓቸው ጥረቶች፣ ተግዳሮቶችና መፍትሄዎቻቸው አጠር አድርገን እንወያያለን። የአድማጮችንም ሀሳብ አክለናል። ተወያዮቻችን ሲሳይ ደንቡባ ሲሆን፣ ሀይለ ሚካኤልና እንዳለ ወልደ ሰንበት ናቸው። በዋሽንግተን ዲሲና አካባቢዋ በሚገኙ አብያተ ክርስቲያን ስር ሕፃናትና ወጣቶች ባህልና ትውፊታቸውን እንዳይረሱ ማድረግ ረገድ ለማንቃት ከፍተኛ ጥረት እያደረጉ ያሉም ናቸው። ሁላችሁንም በእጅጉ አመሰግናለሁ። ቻችን በመስመር ላይ ይገኛሉ። ከእነሱ ጋር ውይይቱ እጀምራለሁ። እንዴት አደራችሁ? በዚህ ሀገር ሰዓት አቆጣጠር ገና ጠዋት ስለሆነ ነው። እንዴት አደራችሁ? ሁላችሁም ይመስገን። እንዴት አደራችሁ? በእጅጉ አመሰግናለሁ በዚህ ውይይት ላይ መሳተፍ ፈቃደኛ ስለሆናችሁ። ከሲሳይ ካንተ ልጀምርና አጠራ አድርገህ በዚህ አገልግሎት ውስጥ ስንት ዓመት እንደቆየህ መሰል መርሃ ግብሮችን መዘርጋት ለምን አስፈላጊ እንደሆነ ለአድማጮች ብታጋራልን። እሺ፣ እግዚአብሔር ይስጥልኝ። እንዳልከው ሲሳይ ደንቦ ባባላለሁኝ። በሙያ የሶፍትዌር ኢንጂነር ነኝ። እዚህ አገር አሜሪካ ወደ አስራ አምስት አመት ያው በኑሮ ምክንያት ወደዚህ መጥቼ ሰርቻለሁኝ። ከዛ በፊት አምስት አመት ያህል ኢትዮጵያ አገልግያለሁኝ። እንግዲህ ራሴን ለማስታወቅ ያህል እኔም የሶስት ልጆች አባት በመሆኔ ቅድም እንዳነሳኸው በተለያዩ ህጻናትን፣ ታዳጊዎችና ወጣቶችን በማበልጸግ ትውልድ በመተካት ላይ በተለያየ ዘርፍ አገለግላለሁ። መሳዬ በሆኑ ጉዳዮች በግሌም በሙያዬ የአይቲ ባለሙያ ስለሆንኩኝ የተለያዩ ሶፍትዌሮችን፣ አፕሊኬሽኖችን ልጆች የሚጠቀሙባቸው እንደፈለጠ በማድረግ ባለንበት አጥቢያ ቤተ ክርስቲያን በሰንበት ትምህርት አንድነት እና በማህበረ ቅዱሳንም ደግሞ እንደዚሁ ልጆችን ታዳጊዎችን ለመተካት በሚደረጉ ስራዎች ላይ የበኩሌን ለማድረግ ሞክራለሁ። እንግዲህ አንተ ቅድም እንዳነሳኸው ዋና አላማችን ልጆቻችን ከሀገር ርቀው በዚህ የተወለዱ በዚህ የሚኖሩ በመሆናቸው ሀገራቸውንና ትውልዳቸውን እንዲያውቁ በዛ ላይ አንዳንድ ነገር ኮንትሪቢዩት ለማድረግ ሞክራለሁ። በጣም አመሰግናለሁ። ወደ ሌላኛዋ እንግዳችን ጽዮን ከመለፌ በፊት በህፃንነታቸው ወደ ዩናይትድ ስቴትስ ከመጡ ወጣቶች መካከል የአንዷ ሀሳብ እንስማና ወደ ጽዮን ቀጣዮቹን የውይይት ጥያቄዎች አቀርባለሁ። ቀር ምናምን ጀምሮ ዝግጅት እናደርጋለን ግን ሀያ አራት ሰዓት ነው የሚሰራው። የበዓልም ስራዎች ባይሆኑ እነዚህ ምግቦች ተቃጥለውን ቢሆን ደንበኞች ይጠቀሙታል። ማንኛውም ሰው የተሰራ ዶሮ ይወስዳል፣ የተሰራ በግ ይወስዳል። ጠጅ ብቻውን የሚወስድ ይኖራል። እንዳየሹ ቁሌቱም ደግሞ ያለቀላል። ሙሉ ስሜ ሜሮን ወደነ የመጣሁት በሰባት አመቴ ነው ኢትዮጵያ፣ ትንሽ ናዝሬት ስኩል አዲስ አበባ ያለውን ተምሬ እዚህ መጣሁኝ። ብዙ ነገር አገሬን ባህሌንም እንዳረሳው ጀመሪያ አስተዋጽኦ ያለው አስተዳደግ ነው። እኛ ቤት ውስጥ ልክ እዚህ ስመጣ እናቴ ሁሌ እንግሊዝኛ እዚህ ቤት ውስጥ አታውሩ ነው የምትለን። ሁሌ በአማርኛ ነው እናወራው። አባቴ ደግሞ እሁዱ ከቤተክርስቲያን በኋላ ደግሞ መጽሐፍ ቅዱስ ያስነብረኛል። ስለዚህ አሁን እስካሁን ድረስ መጽሐፍም አንበብም እችላለሁ። ቤተክርስቲያን ደግሞ ሌላ ማስተዋጽኦ አለው አለውላለው ማርያምም ያደግኩት ዲሲ ያለውን ገብርኤልም አድጌያለሁ። ሁለቱም ጋር ቅዳሴ ካለቀም በፊትም መዘምራን ትሆንም የሀሁ ፊደልም ስለ ቤተክርስቲያንም በሙሉ በአማርኛ ነበር የተማርኩት። ሁለቱ በጣም ትልቅ አስተዋጽኦ አለው ለእኔ። አገራቸውን መውሰድ እሱ ትልቅ ትልቅ እኔ አሁን ሰባት ዓመት ነው የመጣው። እኔና ሲስተር አስራ ሁለት አስራ አንድ ስንሆን ለአምስት ወር ተመለሰን ሄደን ነበር። እሱ ራሱ ስናድግ ሁሌ እናስታውሰዋለን። ትንሿ አምስት ወር የቆየንባት በጣም አስታውሶ አድርጎልን ነበር። ስለዚህ እንዳይረሱ መመለስ ከየት እንደመጡ ሄዶ መመለስ። ሄዶም እሱም ሲያዩም እዚህ ሀገር ትንሽ ለራስ ለራስ እንድትሯሯጥ ያደርገሃል። ኢትዮጵያ ትንሽ ሄደ ስታይ ግን ፍቅር የጎረቤት እንደሆነ ስሜት ያመጣል። ና እና እዛም መሄዱ በጣም ትልቅ አስተዋጽኦ አለው። ሰው ማንነታቸውና ከየት እንደሚመጡ እንዳይረሱ መደረግ አለበት። ቀደም ብለን የሰማናት የሚስ አፍሪካ ዩኤስኤ የቁንጅና ውድድር አሸናፊዋ ሜሮን ውድንህን የግል ምልከታ ነው ሲሆን አንቺ፣ ልምጣ አንቺና ባልደረቦችሽ ህጻናትና ታዳጊ ወጣቶች ባህልና ትውፊታቸውን እንዲያውቁ በምን መልኩ ነው የምታግዟቸው? ህጻናቱ ኢትዮጵያዊ ማንነታቸውን ሳይዘነጉ ከአሜሪካ የኑሮ ባህል ጋርም ተስማምተው እንዲያድጉ በማድረግ ረገድ የወላጆች ሚናስ ምን ያህል ነው? ታያለች እግዚአብሔር ይስጥልኝ። አመሰግናለሁኝ መጀመሪያ ለዚህ እድር ስላቀረባችሁን። ጽዮን ሀይለ ሚካኤል ይባላለሁኝ። እዚህ ሀገር እንግዲህ ከመጣሁኝ ኔ ወደ ሀያ አመት ገደማ ሆኖኛል። የመጣሁት ገና ወጣት ሆኜ ነው። ኮሌጅም የጨረስኩት እዚሁ ሀገር ነው። በኋላም ላይ ያው ኢትዮጵያም የሰንበት ትምህርት ቤት ውስጥ ስላደኩኝ እዚህም ከቤተ ክርስቲያን እንዳድርቅ እረድቶኛል። አሁን በምናገለግልበት አጥቢያ ቤተ ክርስቲያን ዋሽንግተን ዲሲ የሚገኘው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ህጻናቶችን እና ወጣት ልጆችን በማስተባር እና በማስተባበር ከወንድ ሚሲሳይ ጋርም አብረን እንሰራለን። እንግዲህ አገልግሎት ውስጥ የገባሁት ወደ አምስት አመት ገደማ ሆኖኛል። ዋናውም የገባንበት ምክንያት ልጆቻችን የሁላችንም ልጆች የሁሉም ልጅ የሁላችንም ልጆች ነው እና ሀገራቸውን፣ ባህላቸውን፣ ቋንቋቸውን፣ ሃይማኖታቸውን በምን መልኩ ይዘው ተረድተው የራሳቸው አድርገውት ነገ የሀገርም የቤተክርስቲያንም ተረካቢ መሆን ይችላሉ በሚለው በዛ ተነሳሽነት የተጀመረ ስራ ነው። በእርግጥ ከተጀመረ ረጅም ዓመት ሆኖታል። አሁን በኛ የዛሬ አምስት ዓመት የጀመረ አይደለም፣ ግን ያው በዛው ድራይቭ ነው እኛ ራሳችን ገብተን እዛ ውስጥ ማገልገል መስራት የጀመር ነው። ልጆቻችን እንግዲህ ባህልን ሃይማኖትን ማንነትን አውቀው እንዲረዱ እንዲያድጉበትም የምናስተምርበት የተለያዩ መንገዶች አሉ በትምህርት የሚሰጣለ በህይወትም የሚሰጣለ። ትምህርት ማለት ያው ቋንቋቸውን እንዲማሩ ከህፃንነታቸው ጀምሮ እዚህ ከአራት አመት አምስት አመታቸው ጀምሮ ቋንቋን እንዲለምዱ አንዱም አይደንቲቲያቸው እሱ ስለሆነ ፊደል በመማር ይጀምራሉ። ከፊደል ጀምረው ወደ ንባብ እንዲሄዱ ከንባብም አልፎ ደግሞ ያነበቡትን መረዳት በቋንቋቸው ኮሚኒኬት ማድረግ መቻለን፣ በአማርኛ ማለት ነው። ኮሚኒኬት ማድረግ መቻለን ያንን በሙሉ እንዲይዙት አንድ እንደ ቋንቋ በቋንቋ ረገድ የሚማሩት ነገር አለ። ከዛ በተረፈ ደግሞ እንደ ኦርቶዶክስ ልጆች ደግሞ ሃይማኖትን ይማራሉ። ቤተክርስቲያናቸው ሆነች ሃይማኖታችን ምን እንደሆነ እነሱ ማንነታቸው ሃይማኖት ማለት ምን ማለት እንደሆነ ከእግዚአብሔር ጋር ያላቸው ግንኙነት እንዴት መሆን አለበት ክርስቲያናዊ ስነ ምግባርን ተረተውት ሃይማኖታቸውን አውቀው ዛሬ ለእነሱ መትረፋቸው ብቻ ሳይሆን ደግሞ ነገም ደግሞ ሌሎች ወንድም እህቶቻቸውን የሚያተርፉበት ነገር እንዲያውቁ ተደርገው ደግሞ በኢን ፓራሌል ከቋንቋ ጋር ደግሞ አብሮ የሚሄድ ደግሞ በሃይማኖት ትምህርት አለ። በዛ ውስጥ ደግሞ ደግሞ አብሮ ተካቶ ሁሌም የማይለያዩ ነገሮች አሉ ተያይዘው የሚመጡ ቤተክርስቲያን ስንል ሀገር አለና ስለ ኢትዮጵያም ታሪክ በዛ ውስጥ ተካቶ እንዲማሩ የኢትዮጵያ ባህላችን ራሱ ትውፊት በትውፊትም የሚመጣ የባህላችን አለና ያንንም እንዲያውቁት ቤተክርስቲያን ሲመጡ ያንን ነገር ኤክስፔሪየንስ እንዲያደርጉ ከወላጆቻቸውም ጋር ያላቸው ሪሌሽንሽፕ ያ ነገር አብሮ የሚቀጥልም የሆነ እንዳለበት አድርገን እንመክራለን፣ እናስተምራለን። በዛውም ወላጆችን ደግሞ አንደ ሳይድ ያው ከሁሉ በላይ ለልጅ መቀረጽ ዋና ትልቁ ሚና ያለው ከወላጆች ስለሆነ ወላጆች ተሳትፎ የሌለበት ነገር ልጆች ሰክሰስፉል መሆን አይችሉም። እና ዋናው ቤት መቀረጽ ስላለባቸው ከወላጆችም ጋር እየተመካከርን በቤታቸው ውስጥም የሚነጋገሩበት ቋንቋቸው አማርኛቸውን እንዲያደርጉ፣ እንዲያዳብሩት፣ እንዲጠረክሩበት ሕይወታቸውንም ደግሞ ወላጅ ጋይድ ማድረግ የሚችልበትን ሚንስ እንዲኖራቸው ቤት ውስጥ ከወላጆቻቸው ከወላጆቻቸውም ጋር በግልም በማህበርም የተለያየ ምክክር እናደርጋለን። ከልጆቹ እያየን ወላጅ ለብቻው የምናናግድበት ጊዜ አለ። ምክንያቱም የወላጅ በዚህ ነው ተብሎ የሚገለጽም ስላልሆነ ትልቁን አስተዋጽኦ እነሱ እንዲወስዱ ትልቁን መርህ ሆነው እነሱ አርያ ሆነው እንዲመሩ እየተማከርን ከወላጆች ጋር እንግዲህ በእግዚአብሔር አጋዥነት እንሰራለን። ሆን በጣም ነው የማመሰግነው። የእናንተን መሰል አገልግሎት በበጎ ከሚያዩ ወላጆች መካከል የአንዱን አስተያየት ጥቂት ሰምተን እንመለሳለን። ስሜ ግርማ ከበደ ይባላል። የምኖረው ሲልቨር ስፕሪንግ ነው፣ ሜሪላንድ ያለ ጥያቄ። ሁለት ልጆች አሉኝ። ልጆቼ ከኢትዮጵያ ከመጡ ሶስት አመት ሊሆናቸው ነው። ነገር ግን በዚህ አጭር ጊዜ ውስጥ አማርኛ ማንበብ እና አማርኛ ማውራትን እየረሱ ስለሆነ እነዚህ ልጆች ባህላቸውን፣ ወጋቸውን፣ ቋንቋውን እንዳይረሱት ምን መንገድ መታገዝ መረዳት እንደሚችሉ ለማሰብ በጣም ብዙ ጊዜ ሲያሳስበኝ የቆየ ነገር ነው እና እንዴት አድርገው ሊያግዙኝ ይችላሉ ብዬ ነው እንግዲህ ለመጠየቅ ያልኩት ምክንያቱም ልጆችን ለማስተማር የተለያየ የቤተክርስቲያን ፕሮግራሞች እንደዚህ ለማነጋገር ሞክሬያለሁ እና ሬጅስትሬሽን ሞልቷል፣ እንደዚህ ነው የሚሉ እና መቼ ነው ቀጣዩ ምዝገባ ሲባል የሚቀጥለው ዓመት እንደዚህ ነው የሚሉ እና በቂ የሆነ አገልግሎት የለም። ምንም እንኳን በበጎ ፈቃድ ራን የሚደረግ ነገር ቢሆንም ወላጆችን ትንሽ ገንዘብ ብቻ እያስከፈሉ ይህን ነገር ማስተማር ለልጆችም ለሀገራችንም ጥቅም ስላለው ማቴሪያሎችም ዲቨሎፕ የተደረጓሉ ወይ? ምክንያቱም ልጆች ቋንቋቸውን ማወቃቸው ባህላቸው ቋንቋቸውን ማወቃቸው ለራሳቸው ሰክሰስ መነሻ ነው። ነገ ከነገ ወዲያም ደግሞ በህይወታቸው ሲያድጉ ትልቅ ቦታ ሲደርሱም ከሀገራችን ዲስኮጌት ጋር አይሆንም እና ያ ደግሞ ሰክሰስፉል ያደርጋቸዋል። ሀገራችን ይጠቅማል፣ ለራሳቸው ይጠቅማቸዋል። አቶ ግርማን በእጅጉ አመሰግናለሁ። አቶ ግርማ በቅርቡ ወደዚች ሀገር ያመጧቸው ልጆቻቸው ቋንቋቸውን እየዘነጉ መሆናቸውን ጠቁመዋል። የመሰል አገልግሎቶች ማነስና የማስተማሪያዎች እጥረትም እንዳሳሰባቸው ተናግረዋል። በዚህ ሀገር ከሚኖሩ ትውልድ ኢትዮጵያውያን ቁጥር አንጻር መሰል ችግሮችን ለመቅረፍ ምን መደረግ አለባት ትላላችሁ? እግረ መንገዳችን ደግሞ እነዚህ አገልግሎቶች የተጋረጠባቸውን ተግዳሮቱና እንዲስፋፉስ ሊደረጉ ስለሚገቡ ጉዳዮች ጥቂትን። በል እንዳለ ወልደ ሰንበት አሁን አየር ላይ ይገኛል። ወደ እንዳለ መለስና በእነዚህ ጉዳዮች ላይ ያለውን ሀሳብ እንስለን። እንዳለ አንተ ስለምትሳተፍበት አገልግሎት በአመታት ውስጥ ያያቸው ተግዳሮቶችና መፍትሄዎቻቸውን አጠር አድርገ እስቲ ሀሳብህን አገራል። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንዳለ ወልደ ሰንበት እባላለሁ በዚህ በዋሽንግተን ዲሲ በሚገኘው በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን የሕጻናትና ታዳጊ ወጣቶች ትምህርት ክፍል ሰብሳቢ ነኝ። በዚህ ጠቃሚና እጅግ አስፈላጊ በሆነ የልጆች ውይይት ላይ እንድሳተፍ ስለጋበዛችሁኝ ከልብ ከልብ አመሰግናለሁ። እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ አደረሰን። እሺ ወደ ወደ እንትኑ ስመለስ፣ ወደ ጥያቄ ስመለስ። አዎ እንግዲህ የልጆች አስተዳደግ የልጆ- ልጆችን በቋንቋ በባህል መቅረጽ ያ ጥንት ጀምሮ የምናየው ነው። በአብዛኛው የቤተ ክርስቲያን በቤተ ክርስቲያን አገልግሎት ያደጉ ልጆች በቤተ ክርስቲያን ያደጉ አባቶች ቤተ ክርስቲያንን እንደዚያን በአማርኛ ቋንቋ እና በባህል ኢትዮጵያዊነትን በማስረጽ ትልቅ አስተዋጽኦ ያላት የኢትዮጵያ ቤተክርስቲያን ነች። እኔ ባለሁበት ቤተክርስቲያን በማገለግልበት ቤተክርስቲያን ማለት ነው። በጣም ብዙ ህጻናት አምስት መቶ እና ከዛ በላይ ህጻናቶችን አሉ። በቋንቋቸው አድገው ቋንቋቸውን ባህላቸውን አውቀው እንዲያድጉ የበኩል የጥረታችንን እያደረግን ነው። ዋናው አላማው ምንድን ነው? ልጆቻቸውን ቋንቋቸውና ባህላቸውን የግድ ማወቅ አለባቸው። ከልጆች ከቤተሰቦቻቸው ጋር ያለውን ግንኙነት ያጠነክራል። ቋንቋ ማለት ዝም ብሎ አማርኛ ማወቅ ብቻ አይደለም። በአብዛኛው ከውጭ በውጭ የምኖር ወላጆች አንዱ ችግር፣ ትልቁ ችግራችን ከልጆቻችን ጋር የምንግባባበት ቋንቋ ነው። ልጆች በአብዛኛው ጊዜ የሚናገሩት የሚኖሩበትን ሀገር ቋንቋ በመሆኑ ወላጆች ደግሞ ለዛ እንግዳ ቋንቋ ስለሚሆኑ ልጆቹ የሚሰማቸውን ነገር ለወላጆቻቸው በግልጽ ያስረዱ ስለማይመስላቸው ብቸኝነታቸውን ይመርጣሉ። ስለዚህ እዚህ ደግሞ ትልቁ ትልቁ ቁልፉ ነገር ልጆቻችንን በቋንቋቸው እንዲማሩ ማድረግ ነው። ወላጆች ትልቅ ሚና አላቸው። በእርግጥ ቤት ውስጥ ከልጆቻቸው ጋር በቋንቋቸው እንዲናገሩ መጽሀፍቶችን፣ ሲዲዎችን፣ የአማርኛ ቋንቋ ያላቸውን ሲዲዎችን፣ መጽሀፍቶችን በማንበብ ልጆቹን መቅረጽ የወላጅ ኃላፊነት ነው። ከዛ በመቀጠል ደግሞ በየቤተ ክርስቲያን በየአጥቢያ ቤተ ክርስቲያኑ የህጻናት ሰንበት ትምህርት ቤት አለ። ወደዛ በማምጣት ልጆቹን እንዲሳተፉ ማድረግ ይህን የወላጆች ኃላፊነት ነው። ቤተ ክርስቲያን ከመጡ በኋላ ደግሞ ቤተ ክርስቲያን ትልቅ ኃላፊነት አለባት። ያ ምንድን ነው? ልጆቹ የወደፊት አገር ተረካቢ የቤተ ክርስቲያን ተረካቢዎች ለማድረግ የአሁን ህጻናት ናቸው። አድገው በፊት ወደፊት ተረካቢ የሚሆኑትና ቤተ ክርስቲያንም ትልቅ ኃላፊነት አለባት። ያው ቅድም ከፊት ከዚህ በፊት ያሉ እህቶች እንዳወሩ እንደተናገሩት ዋና ወደ ቤተ ክርስቲያን ሲመጡ ከፊደል ጀምረን ማንበብ እስኪ እስኪችሉ ድረስ በተለያዩ በተለያዩ ዘዴዎች እናስተምራቸዋለን። እኛ ጋሁን ፊደል ቆጣሪዎች አሉ። ከዛ አልፎ ደግሞ እንደ እስከ ሰዋሰው፣ ሌላም ስነ ግጥም የሚጽፉ ልጆችም አሉ እና ሌላው ትልቁ እዚህ ላይ መስራት ያለብን፣ እዚ ላይ መስራት የሚገባን ብዬ የማስበው ምንድን ነው? ሁላችንም ይሄ የወላጆች ትልቅ ጥረት ቢሆንም ሁሉም ሁሉም ኢትዮጵያዊ የኢትዮጵያውያን ልጆችን በባህልና በቋንቋ ማሳደግ ግዴታ አለበት። ይህንን ለማድረግ በየአቋማቱ እንዲህ አይነት አገልግሎቶችን ማስፋፋት ግድ ይለናል ማለት ነው። ሌላ ልጆቹን ምንድን ነው እንግዲህ አሁን ለአሁን ብቻ አይደለም። በተለይ አድገው ካለች ሲገቡ ተመልሰው በቋንቋቸው በሀገራቸው እንዲኮሩ ማድረግ ትልቅ ኃላፊነት ይኖርብናል ብዬ አስባለሁኝ። አመሰግናለሁ። በጣም አመሰግናለሁ። እንዳለ እንግዲህ ጀምርልህ መልካም። ያው ያነሳነው የውይይት ሀሳብ ሰፋ ያለ ጊዜ የሚሻ መሆኑን እናውቃለን። ምናልባት በዚች ጠባብ ጊዜ ውስጥ ሁሉን ነገር ማንሳት ሊያዳግተን ይችላል። ያሉኝ ደቂቃዎች ጥቂት ስለሆኑ የማጠቃላይ ሀሳብ ላይ ለሁላችሁም አጠራ አጠራ አድርጋችሁ እንድትገልጹልኝ እድሉን ልስጥ። ምን መደረግ አለበት በሚለው ላይ በተለይ ብታተኩሩልኝ መልካም ይመስለኛል። ተሳትፎ ሲሳይ ወደ አንተ ልምጣ። እሺ እግዚአብሔር ይስጥልኝ በድጋሚ። ከዚህ በፊት የተናገሩት ተናጋሪ ያነሷቸው ጥያቄዎች ወይም ተግዳሮቶች ትክክለኛ ተግዳሮቶች ናቸው። ቅድም እንደተባለው የአብያተ ክርስቲያናቱ እንዲሁም በተለያዩ ተቋማት ቅድም በገለጽኳቸው በሰንበት ቤቶች አንድነትም ሆነ በማህበብሳን ብዙ ልጆችን ይዞ ለማስተማር ሙከራ ይደረጋል። ነገር ግን የአሉት ህጻናት ብዛትና እየተሰጠ ያለው ትምህርት ቤቶች ብዛት የተመጣጠነ አይደለም። ምናልባት እዚህ ላይ ማንሳት የምፈልገው እንደዚህ አይነት ስራዎች በአብዛኛው ምናልባት በእምነት ተቃዋማት እንጂ በማህበረሰቡ ዘንድ ምናልባት ህብረተሰባችን በጣም ጠንካራ ህብረት ስለሌለው የተለያዩ ትምህርት ቤቶችን ማቋቋም አልቻለም። እኔ አንደኛ መፍትሄ የምለው ምናልባት ምን ይደረግ የሚለው ላነሳው ነገር አንዱ ህብረተሰባችን እየተደራጀ የጋራ ትምህርት ቤቶችን ማቋቋም አንዱ መሰረታዊ ነገር ነው ብዬ አምናለሁኝ። ምክንያቱም ሌሎቹ ኮሚኒቲዎች ብናያቸው ለምሳሌ እዚህ ጋር የጁ ኮሚኒቲ በጣም ጠንካራ ኮሚኒቲ ነው። በየአካባቢው የራሳቸው ትምህርት ቤቶች አላቸው። በዲሲና አካባቢ ያለው የኢትዮጵያዊ ብዛት በእጅግ በጣም ከጊዜ ወደ ጊዜ እየጨመረ እንደሄደ የሚታወቅ ነው እና ከዛ አንፃር ተደራጅቶ የግል ትምህርት ቤቶችን ማቋቋም አንዱ መሰረታዊ ነገር ነው ብዬ ሁለተኛ ቅድም ባነሷቸው ተግዳሮቶች ውስጥ ያነሷቸው ለምሳሌ ማቴሪያልን እንደ አንድ አንስተዋል። ትክክል ነው። ልጆች የሚማሩባቸውን በተለይ ምናልባት ኢትዮጵያ ትምህርት ቤቶች ውስጥ የሚሰጡ የአማርኛ የባህል፣ የሥነ ምግባር ትምህርት መጽሐፍቶች ይኖራሉ። ነገር ግን ከዚህ ሀገር አንጻር ልጆቹ እንደ ሁለተኛ ቋንቋ አማርኛን በሚማሩበት ኮንቴክስት የተዘጋጁ መጽሐፍትን ለማዘጋጀት በጎ ፈቃደኛ ባለሙያዎች በተለይ በዚህ በመማርና ማስተማር ውስጥ ያሉ ባለሙያዎች በጋራ ሆኖ መስራት በሚቻልበት መልኩ ቮለንቲር ማድረግ የሚያስፈልግ ይመስለኛል። አንዱ ቅድም እንደተባለው ምናልባት አብያተ ክርስቲያናትን በጣም ብዙ ተማሪዎችን ቅድም አንስቷል። አምስት መቶ ተማሪ በላይ ርዕሰ አድባራት ያስተምራሉ። እኛ ጋር ከሶስት መቶ ሀምሳ ተማሪ በላይ አለን። በየቦታው እንደዚህ ልጆችን ይዘን እናስተምራለን። ግን ስቲል የልጆቹ ብዛት ከፍተኛ በመሆኑ በጎ ፈቃደኞችን በብዛት ማግኘት ቢቻል ትምህርቱን ተጨማሪ ብዙ ሰው ይዞ መስጠት ይቻላል። እኛ ኮሚኒቲ ውስጥ ደግሞ ነፃ አገልግሎት ወይ በጎ ፈቃደኝነት የተወሰነ ጊዜ ከፍሎ መስጠት በጣም ደካማ ነው። እውነት ለመናገር መምህራንን ለማግኘት ብዙ ተቸግረን ነው መንሰራው ቅድም ሲሆን ስትል ነበረ በብዙ ፈተና ውስጥ ነው ይሄንን የምናደርገው እና በጎ ፈቃደኛ ሆኖ መስራት እጅግ በጣም አስፈላጊ ነው ብዬ ማንሳት እፈልጋለሁ። በመጨረሻ ማንሳት ፈልገው እንግዲህ ልጆቻችን ላይ ያለው ቻሌንጅ በቀላል አይደለም። የባህል ግጭቱ አለ እዚህ ሀገር፣ በጣም የአዲክሽን ኢሹ አለ፣ ልጆቻችን ፌስ የሚያደርጉት የግብረሰዶም ችግር አለ። የተለያዩ ችግሮች ውስጥ የባህል ግጭት ውስጥ ነው ልጆቻችን የሚያድጉ እኛ ማሳደግ የምንፈልግበትና ትምህርት ቤቱ እንዲያድጉ የሚያስተምራቸው ሁለት የተለያየ ነገር ነው እና በእንዲህ አይነት ትምህርት ቤቶች ውስጥ ሲያልፉ ልጆች አቶ ሱሳይ፣ በጣም ይቅርታ፣ የተሰጠኝ የሰዓት እያለቀ ስለሆነ ልገድበውት ነው። በጣም ይቅርታ። ነገር ግን ይህንን ዜና መሰል ጉዳዮችን የሚያነሳሳው ውይይታችን በሌላ ጊዜም መቀጠሉ አይቀርም። ለአሁኑ ግን ሁላችሁንም በእጅጉ አመሰግናለሁ። አቶ ሲሳይ ጽዮን፣ እንዲሁም ደግሞ እንዳለ ለሰጣችሁን ሀሳብ በእጅጉ አመሰግናለሁ። መልካም ባህል ይሆንላችሁ። መልካም ቀን ይሆንላችሁ። መከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተላለፈ ያለ እየተሰራጨ ያለ መሰናዶም ነው። ዛሬ እንግዲህ የስቅለት በዓል ታስቦ እየዋለ ነው። ከዚህ በመነሳት ኤደን ገረመው ከተለያዩ በወደ ዓመቱ አገልግሎት ከሚሰጡ ሰዎች ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ቸሪነት ተሰማ ከተማ መኖሪያ ሆሳና ነው። ያዶ ከደቡብ ክልል ያለው የበዓል ድባብ ምን ይመስላል? ለምሳሌ ጉልባኑ፣ ገበያው እንዴት ነው? ሴቶች ምን እያደረጉ ነው? እርሶ ምን እያደረጉ ነው? እስኪ ጥቂት ይንገሩኝ። ገበያው በጣም አሪፍ ነው። ፕሮግራሙም እያከበርን ነው። ገበያ የሄድኩት ለልጆቹ ልብስ ምናምን ለመግዛትም ሌላ ግሞ ለበዓለም ሚሆን ዶሮ ይዤ እንደገባሁት ነው። በዓሉ በጣም አሪፍ ነው ግን

ሺህ ደርሰዋል። ዘጠኝ መቶ ሀምሳ ዘጠኝ መቶ ሰባ እንደዚያ ደርሰዋል። ከገጠር ከመጣው ሰው ነው። እኔ እንትን እንደውም በርካሽ ዋጋ የገዛሁት ከተማ ውስጥ የሚያዘዋዞሩት ይጨምረዋል። እንደዚያም ነው። እንደ አንድ ሺህ አካባቢ ነው። ልጆቹ ለፋሲካ ምን ነበር እንዲገዛላቸው ውስጥ የፈለጉት ቀሚስ ነገር ነጭ ሸሚዞች፣ ቀሚስ በዓሉን እንትን ጠዋት ቸርች ስለሚሄዱ አብረን ስለምንል በዓል ሚያመስለውን ልብሶ መግዛት ነው። ደስን መጠነ በዛ ነው ፕሮግራሙን የምንከታተለው ወይም ቸርች የምንሄደው ለማለት ነው አላቸው። ታዲያ ይሄ በዓል ልብሳቸውን አዩት። በጣም እንጂ በምክንያቱም በየመቱ እንትን ስለሚሉ ቸርች በአዲስ መንፈስ የክርስቶስን ትንሳኤን በጭ ስለሚያከብሩ በዛ ለመግ ማሳፈ ስለምትምሩ አዲስ ነገር ስለሚፈልጉ እንደዛ ነው። በጣም እንጂ የሚፈልጉት ደስ ይላቸዋል በጣም። በተለይም ሀብት ይባላለው የቱፋይፋን ፉድ ኬተሪንግ ሰርቪስ ስራ አስኪያጅ ነው፣ ባለቤት ካምፓኒያችን የሚሰራው ኬተሪንግ ሰርቪስ ነው። በዓላትም ጨምሮ ከተማችን ውስጥ ለሚደረጉ ማንኛውም አይነት ፕሮግራሞች ያን ምግብ መስተንግዶና ማቴሪያል ማቅረብ ነው። የበዓል ፓኬጆችን ማዘጋጀት ከጀመረን ሶስት አመት ይሆናል። ካምፓኒያችን ከተጀመረ ጀምሮ በዓል ሲሆን ሰው ካለው ጊዜ ቦታ አንጻር፣ በተለይ አዲስ አበባ ውስጥ ስትኖሪ የበዓል ፕሮግራሞች ለማዘጋጀት በጣም ብዙ ኮምፕሊኬትድ የሆነ ነገር ስላለው እነዚያን ነገሮች በቀላሉ የሚያገኝበትን መንገድ ነው የፈጠርነው። ስለዚህ ያው በዓል ሲሆን በግ ይታረዳል፣ ዶሮ ይሰራል ምናምንና እነሱን ነገሮች ጠቅለል ብሎ ምግቡንም መጠጡንም የያዘ ፓኬጆች ነው እያቀረብ ነው ያለ። እንዳየሁት ከሆነ ሙሉ ዶሮ ወጥ፣ እንቁላል ብላችሁ፣ ጠጅ፣ ሌሎችም ነገሮችም ታሰናዳላችሁ። ና እንዴት ነው የምትሰናዱቶች? ነው ለበዓል መዘጋጀት የምትጀምሩት? ልስጥ አንድ ወር ሲቀር ምናምን ጀምሮ ዝግጅት እናደርጋለን፣ ግን ሀያ አራት ሰዓት ነው የምንሰራው። የበዓል ስራዎች ባይሆኑ እነዚህ ምግቦች ተነቃጥለውም ቢሆን ደንበኞች ይጠቀሙ። ማንኛውም ሰው የተሰራ ዶሮ ይወስዳል። የተሰራ በግ ይወስዳል። ጠጅ ብቻውንም ይወስድ ይኖራል። እንዳየሹ ቁሌትም ደግሞ ያለቀላቸው ነገሮች በቀላሉ ቤት ውስጥ ሚክስ አድርጎ ለመጠቀም የሚወዱ ነገሮች እናቀርባለን። እነዚያ በማንኛውም ጊዜ በማንኛውም ቀን የሚሸጡ ናቸው። በዓላት ሲሆን ግን ቀድመን ማስታወቂያ የምንሰራለን። ደንበኞችም አሉን። ኮንቲንዩስሊ በዓላት ሲኖር ጠብቀው ከሶስት ሳምንት በፊት ጀምሮ ቀድሞ ኦርደር የሚያደርጉ ደንበኞች አሉ። ከውጭ ሀገር ለቤተሰቦቻቸው ኦርደር የሚያደርጉ ብዙ ደንበኞች አሉ። ስለዚህ አብዛኛው ኦርደር ቀድሞ ነው የሚያልቀው። ስለዚህ ገበያ እንዴት ነው ዘንድሮ? የዘንድሮ ፋሲካ ትንሽ ከበድ ይላል ከበፊቱ አሁን ባለው ሁኔታ የተለያዩ የዋጋ ውድነቱ አለና እኛም በፊት ስንሸጥበት ከነበረው አስገዳጅ ነ ስለተፈጠረ እንደው ለደንበኞቻችን ያስለመድናቸው ነገር አለ። ባህላትን ጠብቀው የሚወስዱ ደንበኞች አሉን ምናምንና ያን ነገር ማስቀረት ስላልፈለግን ነው እንጂ በተለይ እነዚህ ለበዓል የሚቀርቡ የዶሮ የበግ ቂቤ ስጋ ነገሮች በጣም ዋጋው መጨመሩ የደንበኛውን ቁጥር ይቀንሰዋል፣ ምንም ጥያቄ የለውም። ከዚህ በኋላ የሚመጡ ትዕዛዞች ይኖራሉ። አሁን ከዛሬ ምሽት በኋላ አዎ፣ ቅዳሜ ቀኑን ሙሉ ሌሊቱን፣ እስከ እሁድ ድረስ እስከ እሁድ ንጋት ድረስ ነው ኦርደሮቻችን የምናደርሰው። ስለዚህ ቅዳሜም የሚያዛለ ወደ አብዛኛቱ ትዕዛዞች እንዲያውም ዴር ላይ ላይ የሚበዙ ናቸው። ሰው ወይ በስራ ምክንያት ሊሆን ይችላል ወይ በተለያየ አጋጣሚ ያልተመቻቸለን ሰው የመጨረሻውን ቀን በብዛት ይጠቀማል። ምን ያህል ሰራተኞች አሉሽ? ሰራተኞችሽ ወሴቶች ናቸው ወንዶች? እስቲ ጥቂት ንገሪኝ አብሮች ስለሚሰሩት ባልደረቦችሽ። ያው በእኛ ስራ ላይ ቋሚ እና የኮንትራት ስራዎች አሉ። ኬተሪንግ ሰርቪስ እንደመሆኑ መጠን ትልቅ ስራዎች ሲኖሩን ፓርታይም የሚሰሩ ብዙ ወጣት ሰራተኞች አሉ። ሴቶችም ወንዶችም በቁጥር እንደዚህ ናቸው ባንልም፣ አንድ ስራ ላይ ከአስራ አምስት ከሀያ ሰራተኞች የግዴታ ያስፈልጋሉ። እናቶችም አሉ፣ ወጣቶችም አሉ። ያው የዶሮ እንደዚህ የባህላዊ ምግብ ስራዎች ትንሽ እናቶች ቢሰሩት የተሻለ ነው የሚሆነው ግን ወጣቶችም አሉ። በብዛት ሴቶች ናቸው የሚሰሩ። እስቲ እናንተ እንግዲህ ይህን ሁሉ ለዚህ ሁሉ ሰው ምግብ አቅርባቸው ስትጨርሱ እንዴት ነው የምታከብሩት? አዚህ እንግዲታችን በዓል አክብረ አናቅ ያ በዓሉ ቀን ደግሞ በብዛት ስልኮች ይበዛሉ። የበዓሉ ቀን አሁን ደግሞ ለአሁን የሚያዝ ከስተመር ምናምን፣ ስለዚህ በሚቀጥለው ቀን ምናምን ነው በየብዛት ረስ አድማጮቻና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ንጉሶ ታምሬ እስካሁን ድረስ አብርናችሁ ነበር። መልካም የትንሣኤ በዓል ይሆንላችሁ። ዛሬ ደግሞ የሚከበረውም የስቅለት በዓል እንደመሆኑ መልካም በዓል እንዲሆንላችሁ እንመኛለን። መልካም ጊዜ ይሆንላችሁ።